ከቅርብ ዓመታት ወዲህ በተለያዩ ሀገራት ውስጥ ያለውን አስቸጋሪ ሕይወት በመተው በርካታ ኢትዮጵያን ወደ ሀገራቸው እየተመለሱ ነው። በሁለት ዙር እንኳን ከሳውዲ አረቢያ ህግ አውጥተው አንዶክመንትን ማይግራንት እንመልሳለን ሲሉ ያው እኔ በዩሮፒያን ካለንደር ሁለት ሺ አስራ ሶስት ሁለት ሺ አስራ አራት ላይ ወደ መቶ ስልሳ ሶስት ሺ ነው የተመለሱት። ሁለት ሺ አስራ ሰባት ላይ እንደገና አንዶክመንትን ማይግራንት ሁለት ሲሉ ሳውዲ ሳውዲ ብቻ ነው መችን እያደረኩ ያለሁት ወደ ሁለት መቶ ስልሳ ሺ እስካሁን ተመልሰዋል። ከስደት ተመላሾቹ በህይወቱ ወደ ትውልድ ቀያቸው መመለሳቸው አስደሳች ቢሆንም ሀገር ቤት ከገቡ በኋላ ህይወታቸውን የሚደግፉበት ስራ ለማግኘት ሌላ ልፋት ይጠብቃቸዋል። የዓለም የሠራተኞች ድርጅት የኢትዮጵያ ቅርንጫፍ ይህን ልፋት በተወሰነ ደረጃ የሚቀርፍ መተግበሪያ ወይንም የሞባይል አፕሊኬሽን ከሰሞኑ ይፋ አድርጓል። መጠሪያውም ሥራ ይሰኛል። የሠራተኞች ፍልሰት መርሃ ግብር ኃላፊ የሆኑት አይዳውል አዲሱ መተግበሪያ ተመላሾቹን በብዙ መንገድ እንደሚረዳቸው ያምናሉ። በጣም ይረዳቸዋል ብለን እናስባለን ለምን ብትል ቤዚክሊ ከስልካቸው ሆኖ አንድ ይህን አፕ ዳውንሎድ ካደረጉ በኋላ ከስልካቸው ሆኖ ኢንፎርሜሽን ጨሳቸዋል። በሰፈራቸው ልክ አሁን ለምሳሌ ቦሌ አካባቢ ዌይትሬስነት የሚፈልግ ሰው ካፌ ካለ አሁን ኖርማል እኛ ጋር እንዴት ነው የሚደረገው? ወይ የዞሩ ነው የሚፈልጉ ወይ ደግሞ በደላላ ያን ሚድልማንን ከት ያደርጋል። ሥራ መተግበሪያ ከሠራተኛና ማኅበራዊ ጉዳይ ሚኒስቴር ጋር በትብብር የቀረበ አገልግሎት ነው። መተግበሪያው ዋነኛው ትኩረቱ አነስተኛ ክህሎት የሚጠይቁ ሥራዎችን ከፈላጊዎች ማገናኘት ነው። መተግበሪያውን ማንም ሰው ሊጠቀመው ዝግጁ ሲሆን የሠሪው ድርጅት ዋነኛ ትኩረት ግን ከስደት ተመላሾች ናቸው። በመጀመሪያ ደረጃ እነሱ ወደ ሀገራቸው መመለስ መቻላቸው እና እዚህ ሀገር መጥተው ደግሞ የዚህን ሀገር ኑሮ ተቀብለው መልሰው እንዳይወጡ ለማድረግ የመጀመሪያው መሆን ያለበት ብለን ያሰብነው ስራ ማግኘታቸው ነው። ኢኮኖሚካሊ አትሊስት ስቴብል ከሆኑ እና መኖር መቻላቸውን ካረጋገጡ ወተመልሰው እንዳይወጡ ነው ሄዱበት ሀገር ሲመለሱ የስማርትፎኖችን መጠቀም ስለሚችሉና ልምዱም ስለሚያዳብሩት በዛ መሰረት ቶሎ ስራ እንዲያገኙና ተመልሰው እንዳይወጡ በአገራቸው መስራት እንዲችሉ ለማበረታታት ጥቂት የማይባሉ ተመላሾች በገጠር አካባቢ ወይንም ብዙ የኢንተርኔት ሽፋን በሌለበት ስፍራ ይኖራሉ። እነዚህ መሰል ጉዳዮች ቀድመው እንዳሰቡበት መተግበሪያውን የሰራው ድርጅት ኃላፊ ማሜል ማስረሻ ይናገራሉ። አዎ፣ አንድ ጊዜ አንድ ስራ ፈላጊ አግኝቶት ቶት ዌብሳይቱን ወይም ደግሞ የሞባይል አፕሊኬሽናችንን ተጠቅሞ አንድ ጊዜ ከተመዘገቡ ዳታቸው እኛ ጋር ስለሚኖር ባሉበት ቦታ እና በሚፈልጉት የስራ አይነት ሁል ጊዜ እኛ በሚኖርበት ጊዜ ወደ እነሱ ሜሴጅን እንልካለን። እነሱ እንኳን ኮንታክት ማድረግ የማይችሉበት ሚልታለ ብለን ካሰብን፣ ሁልጊዜ አክቲቭ ያልሆነን ሰው እኛ ራሳችን ቲቪያቸውን ሲስተም ላይ ክሬት ማድረግ ስለሚችሉት እኛ ራሳችን እነሱ ጋር መድረስ እንችላለን ማለት ነው። ይህን የምናደርገው ዋና ሲመዘገብ መጀመሪያ ከመጀመሪያ ስራ ፈላጊ በሞባይል ቁጥሩን ማስገባት እንደ ግዴታ ስለሆነ በዛ መሰረት እነሱ ጋር መድረስ እንችላለን። ለጥቅም መዋል ከጀመረ ጥቂት ወራትን ያሳለፈው ስራ መተግበሪያ አበረታሽ ደረጃ ላይ ስለመገኘቱ የሚያነሱት ማሚል ቀጣሪዎች መጥተው ተቀጣሪ የጠፋባቸው አፍታዎች መኖራቸውንም ያስታውሳሉ። ስራ መተግበሪያ ከመለቀቁ በፊት ለስደት ተመላሾች አስተያየት እንዲሰጡበት ስለመደረጉ የዓለም አቀፉ የሠራተኞች ድርጅት ተወካይ ይናገራሉ። ተመላሾቹ መተግበሪያው ከአማርኛና እንግሊዝኛ በተጨማሪ በሌሎች ቋንቋዎችም እንዲዘጋጅ ሐሳብ እንዳቀረቡ አጋርተውናል። መተግበሪያው ከስደት የሚመለሱ ወገኖችን ለማገዝ የተጀመረ የቴክኖሎጂ አማራጭ ነው። ውጤታማነቱ በጊዜያት ውስጥ የሚታይ ይሆናል። ከመተግበሪያው በተጨማሪ ግን ድርጅቱ አሁንም ሌሎች ለተመላሾች ይጠቅማሉ ያላቸውን ጥረቶች እያደረገ እንደሆነ የሰራተኞች የፍልሰት መርሃ ግብር ኃላፊ አይዳ አወል ይናገራሉ። ትሬኒንግ ለሚያስፈልጋቸው ትሬኒንግ እንሰጣለን ወይ የንግድ ክህሎት ላይ ወይ ሌላ ደግሞ ሌላ የተለያዩ ቴክኒካል ስኪልሶች ላይ የሚያስፈልጋቸው እንሰጣለን። እንዲሁም ደግሞ አንዳንዶች የራሳቸው ስራ ለመክፈት የሚፈልጉ የብድር አገልግሎት ከማይክሮፋይናንስ ጋር በመተባበር ማለት ነው የብድር አገልግሎት እንሰጣለን። እንዲሁም ደግሞ ተቀጥሮ ለመስራት የሚፈልግ ተመላሾች ላይ ከፕራይቬት ሴክተሩ ጋር በመተባበር ሰፖርት ስንሰጥ ቆይተናል።